አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዶክተር አብይ አህመድ ጠቅላይ ሚኒስትርነት ተቃውሞን ያቆማል የሚል ተስፋ መኖሩ ተገለጸ። በብሪታንያ የተዘረፉ የኢትዮጵያ ቅርሶች በብድር መልክ በሀገራቸው ሊታዩ እንደሚችሉ ተዘገበ። አፍሪካ ከብዙ ሚሊዮን ዓመታት በኋላ እንደምትሰነጠቅ ታወቀ። የሚሉ ርዕሶች ነው በዛሬው አፍሪካ በጋዜጦች ዝግጅታችን የምንመለከተው። ወጣቱ ዶክተር አብይ አህመድ ባለፈው ሰኞ በጠቅላይ ሚኒስትርነት ቃለ መሐላ መፈጸማቸውን የዋሽንግተን ፖስት ጋዜጣ ድረገጽ ሲዘግብ፣ በህዝብ ብዛት ከአፍሪካ ሁለተኛ የሆነችውን አገር ያናጋው ጸረ መንግሥት ተቃውሞ እንዲቆም ለማድረግ ይችሉ ይሆናል የሚል ተስፋ እንዳለ ገልጿል። ዶክተር አብይ አህመድ ቃለ መሐላ ሲፈጽሙ ለአገሪቱ ምክር ቤት ባደረጉት ንግግር ይህ ታሪካዊ ቀን ነው ብለዋል ካለፈው ስህተታችን በመማር ባለፈው ጊዜ የተሰሩትን ስህተቶች የምናርምበት ጊዜ ነው ሲሉ ማዕከላቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። ኃይል በተቀላቀለበት የተቃውሞ እንቅስቃሴ ለሞቱት ሲቪሎች ይቅርታ መጠየቃቸውን፣ ቅሬታዎችን በኃይል ሳይሆን በውይይት ለመፍታት እንደሚሞክሩ መናገራቸውን፣ ለተቃዋሚ ድርጅቶች የፖለቲካ ምህዳር ለማስፋት እንደሚጥሩ፣ ሙስናን በመታገል በህግ መገዛትን በማክበር ላይ ትኩረት ለማድረግ እንደሚሞክሩ መግለጻቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። አዲሱ የኢትዮጵያ መሪ ከኤርትራ ጋር ሰላም ለማውረድ መነጋገር እንደሚፈልጉ በውጭ ሀገራት የሚኖሩ ኢትዮጵያውያን በሀገራቸው ጉዳይ ላይ የሚኖራቸውን ተሳትፎ እንዲያዳብሩ ጥሪ ማቅረባቸውንም ዘገባው ገልጿል። ኢህአዴግ ከሀያ ሰባት አመታት በፊት ስልጣን ከያዘበት ጊዜ አንስቶ ኦሮሞ ጠቅላይ ሚኒስትር ሲሆን ለመጀመሪያ ጊዜ ነው። ከሁለት ዓመታት ወዲህ በኦሮሚያ ሲካሄድ የቆየውን ተቃውሞ በማርገብ ተግባር እንዲረዱ ይጠበቃል የሚል እምነት እንዳለም ዘገባው አክሏል። የደርግ አገዛዝ ከ ከሀያ ሰባት ዓመታት በፊት ከስልጣን ከተወገደ ወዲህ ዶክተር አብይ አህመድ ሶስተኛው ጠቅላይ ሚኒስትር ሆኗል ሲል ዋሽንግተን ፖስት ጋዜጣ ድረገጽ ላይ ያወጣው ዘገባ አስገንዝቧል። ዘ ጋርዲያን ጋዜጣ ድረገጽ ደግሞ አሁን ብሪታንያ ያሉ ከኢትዮጵያ የተዘረፉ ብሔራዊ ቅርሶች በብድር መልክ ሊመለሱ እንደሚችሉ ጠቁመዋል። ቅርሶቹ ከአንድ መቶ አምሳ ዓመታት በፊት ከኢትዮጵያ የተዘረፉ በወርቅ የተሰራ ዘውድ፣ የቤተ መንግስታዊ የሙሽራ ልብስ የሚገኙባቸው ሲሆኑ የቪክቶሪያና አልበርት ቤተ መዘክር በረጅም ጊዜ ብድር መልክ ሊመልሳቸው እንደሚችል ድረገጹ አመላክቷል። ኢትዮጵያ ብሔራዊ ቅርሶቿ እንዲመለሱላት ኦፊሴላዊ ጥያቄ ያቀረበችው እንደ አውሮፓ አቆጣጠር በ2007 ዓ.ም ወይም ከ11 ዓመታት በፊት ነው። ብሔራዊ ቅርሶቹ እንደ አውሮፓ አቆጣጠር በ1868 ዓ.ም ከአጼ ቴዎድሮሷ መቅደላ የተዘረፉ በብዙ መቶዎች የሚቆጠሩ የማይተኩ ውብ የእጅ ጽሑፎችና ቅርሳ ቅርስ ሲሆኑ በተለያዩ የብሪታንያ ተቋማት ይገኛሉ ይላል ድህረገጹ። ኢትዮጵያ ቅርሶቿ እንዲመለሱላት ላቀረበችው ጥያቄ ብሪታንያ አልመልስም ብላለች። ሆኖም የቤተ መዘክሩ ስራ አስኪያጅ ትሪስታም ሀንት እንዳስታራቂ ያሳ አድርጎ ያቀረቡት ኢትዮጵያ ቅርሶቹ በትርኢት መልክ እንዲቀርቡ ከፈለገች በረዥም ጊዜ ብድር መልክ ሊሄዱ ይችላሉ የሚል ሀሳብ ማቅረባቸውን ዘጋርዲያን ጋዜጣ ድረገጽ አውስቷል። የኢትዮጵያ መንግስትና ለቅርሶቹ መመለስ ዘመቻ ሲያካሂዱ የቆዩት ወገኖች የብድሩን ሀሳብ በበጎ እንደተቀበሉት ይሁንና ድርድሩ ውስብስብ እንደሆነና በጅምላ ፖሊሲ ሳይሆን እያንዳንዱ ቅርስ ከታሪክ አንጻር እየታየ መያዝ አለበት ሲሉ ሃንት መናገራቸውን ድረገጹ ጠቅሷል። ከኢትዮጵያ የተዘረፉት ብሔራዊ ቅርሳ ቅርስ ትላንት ሐሙስ የመቅደላ ትርኢት በሚል ስያሜ ለእይታ ቀርበዋል። በትርኢቱ የሚታዩት ሀያ ቅርሳ ቅርስ የብሪታንያ ወታደሮች በአጼ ቴዎድሮስ የተያዙትን ዜጎቻቸውን ለማስለቀቅ በከፈቱት ጥቃት ከአጼ ቴዎድሮስ ህልፈት በኋላ የዘረፏቸው ናቸው። እንግሊዞቹ ከመቅደላ የዘረፉትን ሀብትና ቅርሳ ቅርስ በአስራ አምስት ግመሎችና ሁለት መቶ አህዮች ጭነው እንደ ዘረፉት ድረገጹ ገልጿል። ከመቅደላ ከተዘረፉት መካከል ሰማንያ የሚሆኑት በብሪታንያው ቤተመዘክር ይገኛሉ። ብዙ ታቦቶችም ስላሉባቸው ለሃይማኖታዊ ክብር ሲባል ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር በተደረገው ስምምነት መሰረት ለትርኢት ቀርበው አያውቁም። የብሪታንያ ቤተመዘክር ኃላፊ ሳይቀሩ ሊያዩዋቸው እንደማይችሉ ለጋርዲያን ጋዜጣ ድረገጽ ጠቁሟል። ላይፍ ሳይንስ የተባለው ስለ ቴክኖሎጂ ዓለምና ስለ አጠቃላይ ግኝቶች ጽሁፍ የሚያቀርብ ድረገጽ አንድ የምስራቅ አፍሪካ ክፍል በአስር ሚሊዮኖች ዓመታት በሚቆጠር ጊዜ ውስጥ ተሰንጥቆ ከዋናው አጉር ይከፈላል ተብሎ እንደሚጠበቅ ጠቁሟል። ድረ ገጹ እንደ ምሳሌ የጠቀሰውም ኬንያ ውስጥ ከባድ ዝናብ ከወረደና የመሬት መንቀጥቀጥ ከተከሰተ በኋላ በአገሪቱ ስምጥ መሬት ላይ ግዙፍ የሆነ ክፍተት መታየቱን ነው። ሲኤንኤን የዜና ስርጭት በበኩሉ የምስራቅ አፍሪካ ስምጥ መሬት በሰሜን በኩል ከአደን ልሳነ ምድር በደቡብ ደግሞ እስከ ዝምባብዌ የሚዘረጋ የ ሶስት ሺህ ኪሎ ሜትር ርዝመት ያለው ሲሆን የአፍሪካ ምድር በሁለት ያልተመጣጠኑ ክፍሎች ሶማሊያና ኑቢያ ይከፍላል ይላል ሲኤንኤን ድረ ገጽ ላይ ወጣው ጽሑፍ። በደቡብ ምዕራብ ኬንያ በድንገት ትልቅ ክፍተት በተከሰተበት ወቅት በኢትዮጵያ በኬንያና በታንዛኒያ በኩል በሚሄድ በምስራቁ የሰምጥ መሬት ክፍል እንቅስቃሴ መኖሩ ግልጽ መሆኑን ጽሁፉ ጠቁሟል። ግግር መሬቱ ከጠንካራ ኃይል ጋር ሲጋጭ ይለጠጥና እየሳሳ ይሄዳል። ውሎ አድሮውም ስምጥ መሬት ይሆናል። ይህ ሂደት በስምጥ መሬት የመሬት መንቀጥቀጥና የእሳተ ጎመራ እንቅስቃሴዎች ያስከትላል። ስምጥ መሬቶች ሲበራከቱ የአህጉሪቱ መሰነጣጠቅ ምልክቶች ናቸው ብሎም ወደ አዲስ ውቅያኖስ መከፈት እንደሚያመራ ሲኤንኤን ድረገጽ ላይ የወጣው ጽሁፍ ያወሳል። በዓለም እንዲህ አይነቱ ክስተት የተፈጸመበት አካባቢ የደቡብ አትላንቲክ ውቅያኖስ መሆኑን ይህ ውቅያኖስ የተከሰተውም ከ138 ሚሊዮን ዓመታት ገደማ በፊት ደቡብ አሜሪካና አፍሪካ ተሰንጥቀው በተለያዩበት ወቅት መሆኑን የሲኤንኤን ድረገጽ ላይ ወጣው ጽሑፍ ጠቅሷል። ለምሳሌ ይላል ይህ ጽሑፍ የአፋርን ክልል ብንወስ መላ ስምጥ መሬቱ በእሳተ ገሞራ አለቶች የተሸፈነ በመሆኑ የመሬቱ ግግር ወደ መሰነጣጠቅ የሚያመራው ያህል ሳስቷል። ይህ ሲሆን ታዲያ አዲስ ውቅያኖስ መፈጠር ይጀምርና በአስር ሚሊዮኖች ዓመታት ጊዜ ውስጥ የውቅያኖስ ውሃ ጎርፍ ይጥለቀለቅና አፍሪካ ታንሳለች። ከዛም የአፍሪካ ቀንድን ያካተተ የኢትዮጵያና የሶማሊያ ክፍሎች ተሰንጥቆ በሕንድ ውቅያኖስ ላይ ትልቅ ደሴት ይሆናሉ ሲል ሲኤንኤን ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና አቆዩን።